ማክሰኞ ዕለት ነጭ ፖሊሶች ከሚኒያፖሊስ ወጣ ብሎ አንድ ጥቁርን ገደሉ። ቀጠሉና ሉዚያና በምትባለው ክፍለ ግዛትም ሌላ ጥቁር እንዲሁ በነጭ ፖሊሶች በመገደሉ የተቀሰቀሰው ተቃውሞ በቀላሉ የሚቆም አይመስልም። ፖሊሶችን ከገደሉት አልሞ ተኳሾች ውስጥ አንዱ ሲገደል፣ ሦስቱ ተይዘው ታስረዋል። በዳላስ ይህን የመሰለ አሰቃቂ ሁኔታ ሲፈጠር ከቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆኔፍ ኬኔዲ ግድያ ወዲህ የመጀመሪያ ነው ተብሏል። የአካባቢ ነዋሪ ክራክ ማክፊሽ እንዲህ ነበር የገለጹት። ትላንት ወደ ቤቴ ሲሄድ ስለዚህ ጉዳይ ሳስብ ነበረ። ያጋጠመው ችግር ላለፉት ዓመታት የተጠራቀመ የብሶት ውጤት ነው። ማንኛውም የፖሊስ መኮንን ይህንን ጉዳይ ጠንቅቆ ያውቃል። እኔ የምለውንም ይል ይሆናል ለዚህ ማረጋገጫ በተጨባጭ ሁኔታ መግለጽ ቢያዳግትም ብለዋል። የጥቁር አፍሪካዊ አሜሪካ መብት ተሟጓች ማርክ ግሬ በበኩላቸው እንዲህ ብለዋል። ስለ ሰው ሰብዓዊነትና ጥንቃቄ ነው እኛ አሁንም የምንናገረው የምንጨነቀውም። ማንም ይህ አይነት ችግር እንዲፈጠር አይፈልግም። ሕዝባችን በጣም በጉዳዩ ሕመም ተሰምቶታል። ሰልፉ ሰላማዊ ነበር፣ ያየነው ጉዳይ ነው። ግን በዚህ በሰላማዊ ሂደት ውስጥ ሌላ ችግር ተፈጠረ። ፕሬዝዳንት ባራክ ኦባማ በሰሜን የጦር ቃል ኪዳን አባል ሀገራት በምህጻረ ቃሉ ናቶ ስብሰባ ላይ ለመገኘት ፖላንድ ይገኛሉ። ከዛው ለሕዝባቸው ባስተላለፉት መልእክት እንዲህ ብለዋል ይሄ የጥቁር ጉዳይ ብቻ አይደለም። ይህ የእስፓኞ ጉዳይ ብቻ አይደለም። ይህ የአሜሪካውያን ጉዳይ ነው። ለሁሉም ህዝብ ጥንቃቄ ሊኖረን ይገባል። ህዝቤም እንዲረጋጋ አሳስባል። በታላቋ ዩናይትድ ስቴትስ የጥቁር ማኅበረሰብና ነጭ ፖሊሶች መካከል ያለው የጥላቻ የዘረኝነትና የመድሎ ሁኔታ ከጊዜ ወደ ጊዜ የሕዝቡ መነጋገሪያ እየሆነ መጥቷል። ይሁን እንጂ እስከ ዛሬ ድረስ መፍትሄ ያገኘ ጉዳይ አይደለም። ለዶችቬል ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።